በከባድ የጦር መሳሪያ የታገዘ ግጭት የተቀሰቀሰባቸው የሰሜን ሸዋው አጣዬና የኦሮሞ ብሔረሰብ ዞን ከሚሴ አካባቢዎች ትናንትናና ዛሬ ወደ መረጋጋት የሚወስድ ሁኔታ እንደታየባቸው የአካባቢዎቹ የመንግስት ኃላፊዎች ገልጸዋል። እስካሁን በግጭቱ የሞቱና የቆሰሉ ሰዎች እንዳሉ ቢገለጽም ቁጥራቸውን በውል የሚጠቀስ አካል ግን አልተገኘም። ዘገባው የመስፍን አራጌ ነው። ዝርዝሩን ያስደምጠናል። መጋቢት አስር በሰሜን ሸዋ አጣዬ ከተማ ላይ የተቀጣጠለው ግጭት አድማሱን አስፍቶ ከስድስት በላይ አካባቢዎች የግጭቱ ሰልባ ሆነዋል። የሰሜን ሸዋ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ ሰዓዳ ኢብራሂም ለአሜሪካ ድምፅ ሬዲዮ በስልክ እንዳስታወቁት የብዙሀን ሞት፣ አካል ጉዳት፣ ንብረት ውድመትና ዘረፋ ያስከትለውና በከባድ ጦር መሳሪያ የታገዘው ግጭት በአንጻራዊነት ተረጋግቷል። በዞናችን በኤፍራታ ግድም ወረዳ ማጀቴ ቀበሌ፣ በአንጾቻ በኩል ሀገረ ማርያም የጀቡሃ ነጊሶ ቀበሌ፣ ፕላስ ደግሞ አጣዬ የከተማ አስተዳደር ላይ ሸዋሮቢት ላይ ግጭቶች ተከስተው ነበረ። አሁን ላይ በቦታው የመከላከያ ሰራዊት ገብቷል፣ ልዩ ኃይላችን ገብቷል፣ ሌሎች የፌደራል ፖሊስ አድማ በታኞችን የገቡበት ሁኔታ ነው ያለው። ያለው ሁኔታ የተሻለ ነው፣ ከሰሞኑ ማለት ነው። በከሚሴ ከተማም ተመሳሳይ ግጭት ተከስቶ የነበረ ሲሆን ከተማዋ በወትሮ ደማቅ እንቅስቃሴዋ ላይ ባቶንም እየተረጋጋች መሆኑ መሆኗን ያረጋገጡት የኦሮሞ ብሔረሰብ አስተዳደር ዞን አስተዳዳሪ አህመድ ሀሰን ናቸው። ከሚሴ እውነት ነው፣ ግጭቶች ነበሩ፣ ያልተለመዱ ሁኔታዎች ተከስተዋል። ያንን አልፈን አንጻራዊ ሰላም መመለስ ችሏል። ስለዚህ ከትላንትናው ጭንቅ የወጣችበት ሁኔታ ያለው ማለት ነው። ከሰሜን ሸዋ ሸዋና ከኦሮሞ ብሔረሰብ አስተዳደር ዞን አካባቢዎች ስለ ግጭቱ መንስኤ እና የግጭቱ ተሳታፊዎች የሚሰነዘሩት የተለያዩ ናቸው። አንድ ወገን ከባድ ጦር መሳሪያ የያዙ የኦነግ ሸኔ ታጣቂ ኃይሎች በህዝቡ ላይ ጥቃት ሰንዝረዋል በማለት ሲከስ፣ የለም የአማራ ልዩ ኃይል ነው ጥቃቱን ሰንዛሪ በማለት ሌላው ይመልሳል። ጠቅላይ ሚኒስትር ዐብይ አህመድ በትናንትናው የፓርላማ ቆይታቸው እንዳስታወቁት ግን ሁለቱን ብሔረሰቦች ሆን ብሎ ለማጋጨት የሚሰራ አለ ሲሉ ነበር የገለጹት። ያም ሆኖ ግጭቱ በርካቶችን ህይወት እንዳሳጣ ለበርካቶች ጉዳትና መፈናቀል ምክንያት እንደሆነ የሁለቱም ዞኖች ከፍተኛ አመራሮች ይናገራሉ። አመራሮቹ ትክክለኛውን ቁጥር መግለጽ ባይችሉም በበርካታ ሺዎች የሚቆጠሩ ሰዎች ተፈናቅለዋል። የሆነ ሰው ህይወት ጠፍቷል። አረጋውያን ሞተዋል። መደካሞች፣ ሴቶች፣ ህጻናቶች ነው። ያው የሞተውን ቁጥር ለጊዜው እየጋራ ጋራ ስላልገመገም ነው ቁጥሩን መስጠት ባልችልም በርካታ ዜጎች ሞተዋል። ንብረቶች ተዘርፈዋል። ንብረቶች ተቃጥለዋል። ቤቶች ተቃጥለዋል። ያለምንም ርህራሄ ማለት ነው። በሰው ህይወትም ላይ ጉዳት ደርሷል። በሁለቱም እንዲሁም የአካል ጉዳትም ደርሷል። ቤቶች ተቃጥለዋል እና ተፈናቅለዋል ማለት ነው። ቤት የተቃጠለባቸው ሰዎች ንብረታቸው ወድሞ ተፈናቅለዋል። የት አካባቢ ያሉ ናቸው እነዚህ የብረተሰብ ተከፍሏዋቸ እነዚህ እዙ ከሚሴ ከተማ ውስጥ ከተማ አስተዳደር ውስጥ ያሉ ዳር ላይ የሚኖሩ በከብት እርባታ እና መሰል ሁኔታዎች ውስጥ የሚኖሩ አርሶ አደሮች እና ከፊል አርብቶ አደሮች ናቸው። አጣዬ ከተማ አስተዳደር ላይ በከፍተኛ ሁኔታ ማህበረሰቡ አካባቢውን ለቆ ወደ ሌላ አካባቢ ሄዷል። አሁን ላይ መከላከያ ገብቷል። የጸጥታ አካላት እያረጋጋ ነው። ሰላማዊ ዜጎች በተወሰነ መጠን ወደ ቤታቸው እየተመለሱ ያሉበት ሁኔታ ነው ያለ። ሙሉ ለሙሉ አልተመለሱም። ስጋት ካላቸው ግጭት ተፈጥሮባቸው በነበሩት አካባቢዎች አንጻራዊ ሰላም ይስፈን እንጂ አልፎ አልፎ የጥይት ድምጽ እንደሚሰማ ና ትናንት በጀውሃ በኩል ጥቃት ለመሰንዘር ተሞክሮ እንደነበረም የሰሜን ሸዋ ዞን መንግስት ኮሚኒኬሽን ኃላፊዋ ጠቁመዋል። የመንግስት ቀዳሚ ተግባር የአካባቢውን ሰላም ወደነበረበት መመለስ እንደሆነ የጠቆሙት አመራሮቹ ጉዳት ለደረሰባቸውም ድጋፍ የማድረግ ስራ ይሰራል ብለዋል። አጠቃላይ ሰላሙ እንዲመለስ የመከላከያ ሰራዊትና የፌዴራል ፖሊስ በቅንጅት ከሀገር ሽማግሌዎች፣ ከሃይማኖት መሪዎች፣ ከማህበረሰቡ አጠቃላይ ከበጎ ሀሳቢ ህዝባችን ጋር ስራ እየሰሩ ነው ያሉት መንግስት አመራሩም ጋር ተቀራርበው ጥሩ ስራ እየተሰራ ነው ያለው። ከዚህ ጎን ለጎን አሁን ላይ ትኩረታችን በዋናነት ቶክስ የማስቆም ነው። ከዚ አኳያ ልዩ ሀይሉን ወደ ካምፕ እንዲመለስ የተደረገበት ሁኔታ ለ ለጊዜው በዚህ ሁኔታ ሰላሙን የማስጠበቅ እንዲረጋ እንዲረጋይ ማድረግ አካባቢ ከጥይት ሰላምና በተሻለ አካባቢ እንዲሆን የተሻለ ሰላም እንዲሆን ህዝባችን የተረጋጋ የመኖር ዋስትና እንዳለው የማረጋገጥ ስራ ነው ቀድሞ እየተሰራ ያለው። አሁን ለጊዜው መንግስት ማህበረሰቡ ሰላሙ ተጠብቆ እንዲኖሩለት የማረጋጋት ስራ እየሰራ ነው ያለው። የጸጥታው ጉዳይ ማለት ነው። ህይወት እንዲጠርፍ እያደረገ ነው ያለው። ከዛ በዘለለ ደግሞ ኮሚቴ ተቋቁሞ ጊዜያዊ ኮሚቴ እየተሰበሰቡ ያሉ ሀብቶች አሉ። ጉዳት ለደረሰባቸው አካል እንዲደርሱ እየተደረገ ያለበት ሁኔታም አለች። ለጊዜው አሁን አጣዬ ላይ ነው በጣም እንትን ያለው ጉዳት የደረሰው እዛ ስለሆነ አጣዬ እንደሆነ ማህበረሰቡ ቦታ ቤቱን እየለቀቀ በብዛት ይሄደው ለጊዜው እዛ ጋር ብቻ ነው ያለው። ግን አፍተን እንቀጥላለን። የዕለት ደራሽ ነው ለጊዜው ደረቅ አሁን ብስኩት፣ እነ ውሃ ምናምን፣ መኮረኒ ፓስታ ምናምን ነው አሁን። ገና በጣም ብዙ የሞተ ሰው አለ ቁጥሮን ይፋ ያላደረገ ነው። በጣም ብዙ ቁስለኛ አለ። የሞተው ሌላ ቋሚ ድጋፍ ያስፈልገዋል። ቤተሰቡን ያጣው አካል አለ። ብዙ ልጅ በት የሞተ አባወራ አለ። ቤት ቤትስ የሚመተዳደር የሌላቸው የመንግስት ሰራተኞች አሉ። የሞቱ የጸጥታ ኃይሎች አሉ። ህዝቡ የአብሮ የኖረ ህዝብ ነው። የተዋለደ ነው። አብሮነቱ በጣም ጥልቅ ነው። ከዚህ አንጻር ይህ ምቹ ሁኔታ ተጠቅሞ ቀጣይ የሚሰራ ስራ ይኖራል። አሁን ግን በዋናነት እየተሰራ ያለው ኮማንድ ፖስት ተዋቅሯል። ይሄ ኮሚቴ አንደኛ ይህንን ክስ የማስጎን ስራ ይሰራል። አሁን እየሰራን ያለው አንፃራዊ ሰላም ተመልሰዋል፣ እየተመለሰ ያለ ሁለተኛ፣ ማህበረሰቡን የማወያየት ስራ ይሰራል። ሶስተኛ፣ ገለልተኛ አካል እውነታውን ያጠናል። ያንን ጥናት መነሻ ተደርጎ የህግ ማስከበር ስራ የሚፈጸም ይሆናል ማለት ነው። ከዚህ ጎን ለጎን የተፈናቀሉ በርካታ ሰዎች አሉ። ሀብት ንብረታቸው እየወደመባቸው በሺዎች የሚቆጠሩ ህዝቦች አሉ ይህንን መልሶ የማቋቋም ስራ የመንግስትና የህዝብ የጋራ ስራ ነው የሚሆነው በአካባቢዎቹ ከህክምና መስጫ ተቋማቶች ውጭ የመንግስት አገልግሎቶች አለመኖራቸውን ትራንስፖርት መቋረጡን ለማወቅ ተችሏል ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ